አድማጮች አሁን በወቅታዊ የኢትዮጵያ ጉዳዮች ላይ የሚያተኩር ልዩ ቅንብር ነው። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሐሙስ ለፓርላማቸው ባቀረቡት ዘገባ በኦሮሚያ ና በሌሎችም አካባቢዎች ለተፈጠረው የሕዝብ ቅሬታ ፓርቲና መንግስቴ ኃላፊ ናቸው ብለዋል። ለመሆኑ ይህ ማለት ምንድን ነው? ኃላፊነት መወሰድ ሲባልስ እስከ ምን ይደርሳል ሲል ይንደረደራል። በዚህና በሌሎችም የጠቅላይ ሚኒስትሩ ሪፖርት ላይ ሶስት እንግዶች ለትንታኔ ተጋብዘዋል። ሁለቱ ከኢትዮጵያ ናቸው። አቶ ገብሩ አስራት የአረና ትግራይ ፓርቲ ና የመድረክ አመራር አባል፣ አቶ አበባው አያሌው በአዲስ አበባ ዩኒቨርሲቲ የታሪክና የስነ ጥበብ መምህር እንዲሁም ከዚህ ከዩናይት ስቴትስ ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ና የህገ መንግስት ጉዳዮች መምህር። ያወያያቸው አዲሱ አበበ ነው። ከጠቅላይ ሚኒስትር ኃይለ ማርያም ሪፖርት አንድ ዘለላ ነቅሶ በማውጣት ነው የሚንደረደረው ሌላ አካል ላይ ጣት ከመቀሰር ይልቅ ችግሩ የራሳችን እንደሆነ አሁንም አስምረን መሄድ አለብን። የህዝቡን ጥያቄዎች ፈጥኖ ምላሽ ባለመስጠት ምክንያት ከህዝብ ጋር ቅራኔ ውስጥ እየገባን መጥተናል። ከአሁን በኋላ አርሶ አደራችንም ሆነ የከተማ ነዋሪ በትከሻው ላይ ተጣብቆ መኖር አይቻልም። በኦሮሚያና በሌሎችም አካባቢዎች ለተፈጠረው የህዝብ ቅሬታ ነው የሚሉት የህዝብ ቅሬታ ፓርቴና መንግስቴ ኃላፊ ናቸው። በማንም ላይ ጣት አንቀስርም። ቶሎ መልስ ብንሰጥ ኖሮ ከዚያ አንደርስም ነው እና ባጭሩ፣ ምን ማለት ነው? አንድ ፓርቲ ወይም መንግስት ጥፋቱን አመነ ሲባል ምን ማለት ነው? እስከምን ድረስ ይሄዳል? አቶ ገብሩ ከእርስዎ ልጀምር። ከአዲስ አበባ መልካም። ጠቅላይ ሚኒስትሩን ንግግር ከአሁን በፊትም አዳምጫለሁ አሁንም ሰምቸዋለሁ። ኢህአደግ በተለያዩ ጊዜያት ይቅርታዎችም ይጠይቅ ነበር። ለምሳሌ ከሁለት አመት በፊት ይመስለኛል መብራት በተደጋጋሚ ይቋረጥና ይጠፋ ስለነበር በአዲሱ አመት ፓርላማ መክፈቻ ፕሬዚዳንቱ ለዚህ ይቅርታ እንጠይቃለን ብለዋል። ግን ዋናው ጉዳይ በምን ጉዳይ ላይ ነው ይቅርታ እየጠየቁ ያሉት የሚለው ነው ወሳኝ የሚሆነው ይመስለኝ በኦሮሚያም ትግራይም በአማራም በደቡብ በሁሉም የሀገራችን ክፍሎች እየታዩ ያሉ ክስተቶች ተመሳሳይ ናቸው። ግን ይቅርታ መጠየቅ ያለበት በክስተቶቹ ላይ መሆን የለበትም ጥፋቱ ከዛ የዘለለ በቅሬታዎች ላይ ሳይሆን ከዛ የዘለለ ነው። እነዚህ ክስተቶች ናቸው። ምንጩና ዋና ምክንያቱ በሀገሪቱ የተንሰራፋው አፈና፣ የዲሞክራሲ እጦት፣ የህግ የበላይነት መጥፋት፣ ተጠያቂነት ያለመኖር፣ ሰብአዊ መብቶች መዳፈን እና መሰረታዊ በሆኑ ስርዓቱን በሚገልጹ ጉዳዮች ላይ ምንም ነገር አላሉም። የአዲስ አበባ ማስተር ፕላን ጉዳይ፣ የቅማንት ጉዳይ፣ የወልቃይት ጉዳይ፣ የኦሮሚያ ሌሎች ጉዳዮች፣ እነዚህን ባለመመለሳችን ይቅርታ እንጠይቃለን ቢሉ በጣም እስማማ የሚመቸኝም ነበር ይስማማኝ ነበር። አሁን ያሉት ግን ቅሬታዎች አሉ፣ እነዚህን ቅሬታዎች ፍጥነን ባለመመለሳችን ነው ያሉትና፣ ጭራሽ ህዝቡ ከሚያነሳውና ከተፈጠረውም ችግር አንጻር፣ ተፈጥሮ ካለውም ቀውስ አንጻር ሲታይ የሚመጥን ሆኖ አልታየኝም። የህዝብን ቅሬታ በተመለከተ ጥፋተኛንን ኃላፊነት እንወስዳለን ሲባል እስከ ምን ይሄዳል ነው ጥያቄ አቶ ገብሩ ያልጠቀሱት ነገር ካለ አቶ አበባ ወደ እርስዎ ልምጣ በኋላ ፕሮፌሰር አልማርያም ጋር ሄዳለሁ ከህግ አኳያም እንዲያዩት አቶ አበባ እኔ ትንሽ ጉራማይሌ ነው የሆነብኝ በአንድ በኩል ለመጀመሪያ ጊዜ አይ እኛን ራሳችንን እንመርምር የሚል ነገር በአደባባይ መናገራቸው ነው ተወካዮች ምክር ቤት በቴሌቪዥን በሬዲዮም ይሄን መናገራቸው አንድ እንግዳ የሆነብኝ ነገር ይሄ ነው ለህዝቡም አዲስ አበባ ውስጥ እንግዳ የሆነና መነጋገሪያ የሆነ እንደው መልካም ነገር ይሆን እንዴ ይሄ ነገር ብሎ አሁን ህዝቡ ብዙ ሲወያይበት ነበተ ነው ግን ትልቁ ችግር ምንድን ነው ራስን መመርመር እንዳለ ይሁን በዝ ግምገማቸው በምን በምን ሲያደርጉት የነበረ ነው። ይሄ ወደ መድረክ ወጣ ለህዝብ ይፋ ሆነ። ስለ ይቅርታው ጉዳይ ትንሽ የቃላት አክሮባት ይመስለኛል። አንደኛ በተፈጠረው ጉዳትም ፌዴራል መንግስት ያዘነ ሲሆን ለተፈጠረው ችግር ሁሉ ይቅርታ ይጠይቃል ነው ያሉት እነዚህ ሁሉ ችግሮች ያመጣው የፌዴራል መንግስት ውሳኔ ይመስለኛል። የቅማንትን ጉዳይ የአማራ ክልል ራሱ አመንጭቶት በህግ አካሄድ ሄዶበት የወሰነው ጉዳይ አይደለም። የኦሮሚያ ማስተር ፕላን ጉዳይም የአዲስ አበባ ከተማ አስተዳደር እና የኦሮሚያ ክልላዊ መንግስት ተመካክረ ያመጡት አይደለም። የፌዴራል መንግስት አብዛኛውን የሰራው ነገር ነው እና እዚህ ላይ በጣም ትንሽ ጉራማይሌ ነው የሚሆነው። የፌዴራል መንግስት ያዘነ ሲሆን ለተፈጠረው ችግር ሁሉ ይቅርታ ይጠይቃል። እሺ፣ መልካም። ጥፋቱን ግን ያጠፉት ክልላዊ መንግስቶች ናቸው አይነት ነው በእነሱ ምትክ ነው ይህን ይቅርታ ምን ጠይቀው፣ ብዙ ያልተብራሩ ነገሮች አሉ። ጉዳቶች ተከስቷል። የፌዴራል መንግስትም በሆነ ጉዳይ ላይ የሀገራችንን ህዝቦች በከፍተኛ ደረጃ ይቅርታ ይጠይቃል። ይሄ ይሄ ነው ይቅርታ የሚለው ግልጽ አይደለም። ያሉ አተባባው እንደ ግልጽ እንዲሆን እርስዎም በደንብ ጠቅሰው አስቀምጠውታል። ይቀጥሉና ወደ ፕሮፌሰር አለ ይሄዳለሁ። ያ ከሆነ ይቅርታን ብቻ ሳይሆን ህዝብ ሞቷል። በዚህ ተጠያቂነቱን ልክ እራሳቸው መውሰድ አለባቸው። በደንብ አድርጎ ግልጽ ተደርጎ መቀመጥ አለበት። ይሄ እንደው ለህዝብ ፍጆታ የቀረበ እንጂ ይሄን ያክል ከልብ ስህተትን አምኖ እናስተናክክላለን፣ ይሄኛውን ደግሞ እኛ ያመጣ ነው፣ ጉዳትም የደረሰው በእኛ ምክንያት ነው የሚል ግልጽ የሆነ ነገር ምንም አላይበትም። ፈቃራን አክሮባትነት እንደው ያልፋል ብዬ አላምን። እንዳሉት ነው። የአድማጮቻችን አስተያየትም እንደዛ ነው። ግልጽ አይደለም። ምን ማለት ነው ነው? የታሰሩ ሰዎች አሁን ይፈታሉ? የተበደሉ ሰዎች ይካሳሉ? ንብረታ ቸው የወደመ ካሳ ይሰጣቸዋል፣ ወዘተረፈ ይሄን ያሉበት ሁኔታ የለም ነው። ፕሮፌሰር አልማርያም በተለይ ከህግ አኳያ ምን ማለት ይሆን ይሄ ጥፋት ሰርተናል ማለት ህዝቡ ቅሬታ ገብቶታል ነው ያሉት። በኔ ሳይድ እንኳን ነገሩ በጣም ግልጽ ነው። አንደኛ የፕሮፓጋንዳ ዘመቻ ነው፣ የሆኑትን ነገሮች አልሆኑም ለማለት ነው። አንድ ሰው ካንሰርታሞ በሽታ ራስ ምታት ነው እና ስለ ራስ ምታትህ እንነጋገር ለማለት ነው። ለምሳሌ ኃይለማርያም የሚያወራው ምንድን ነው? ስለ ቅሬታ ያወራል። አንድ ቦታ ላይ ይቅርታ ብሎ ቃሏን ወርወር አድርጓል። በጠቅላላ አቀራረቡ ደግሞ አጥፍተናል ግን ተደፋፍኑ፣ ነገሩ ይቀመጥና ወደፊት እናሻሻላለን። ደግሞም ህዝቡ በሚሰማበት ጊዜ እንደ ራሳቸውን ሂስ አቅርበው ምናልባት ለመሻሻል የሚፈልጉ ናቸው የሚልም አይነት አስተያየትን ያዘሉ ነገሮች ነው የተናገረው። ለእኔ ግን ይሄ ሁሉ የአዞ እንባ ብዬ ነው ማለት። ዋናው ነገር ተጠያቂነት ነው። ተጠያቂነት ማለት በተለይ በጠቀስከው ህጋዊ መንገድ ምንድን ነው ተጠያቂነት? የሞት አደጋዎች፣ በንብረት ላይ የደረሱት፣ የህወሓት ወታደሮች የፈጸሙት ወንጀሎች የመሳሰሉትን ለእነዚህ ሁሉ ማን ነው ተጠያቂነቱ? ነው ይሄ ደግሞ ዋና አንገብጋቢ ጥያቄ ነው። እንደምናውቀው ሁሉ ያለው አገዛዝ ተጠያቂነት የሚባል ነገር አያውቅም። ለምሳሌ በሁለት ሺ አምስት ከምርጫው በኋላ የተገደሉ መቶ ዘጠና ሶስት ሰዎች እስከ ሰባት መቶ ስልሳ ሶስት ሰዎች የቆሰሉ አሉ። ስለ እነሱ የተጠየቀ ነገር የለም። ስለዚህ በየቦጥ በየጊዜው እየተደጋገመ ሰው ይገደላል፣ ይጨፈጨፋል፣ ይረሸናል ግን ተጠያቂነት የለም። ስለዚህ ጣት መቀሰር ይላል። ጣት መቀሰር ማለት እነሱ ናቸው ሰው ይሄ ቴሮሪስት ነው፣ ይሄኛው አሸባሪ ነው፣ ይሄኛው አጥፊ ነው፣ ይሄኛው ደማፋሳሽ ነው እያለ ጣት ይቀስራል። ነገር ግን ጣቱን አውራ ጣቱን በሚቀስርበት ጊዜ ሶስት ጣት ደግሞ እራሱ ላይ እንደሚቀስር አይታየውም። ስለዚህ ዋናው ነገር በህግ ብዙ ተጠያቂዎች ነገሮች አሉ። በፖለቲካም ተጠያቂዎች ነገሮች አሉ። ምንድን ነው አንደኛ መልካም አስተዳደር ምርጫ መስረቅ ማለት ዋናው የመልካም አስተዳደር ትልቁ ጉድለት እሱ ነው። ህዝብን ሳይጠየቅ የህግ በላይነት ሳይኖር መብቱ ሳይጠበቅ መሬቱን መንጠቅ ራሱ የአስተዳደር ጉድለት ነው። ጋዜጠኞችን ማሰር የአስተዳደር ጉድለት ነው። ህዝቡን ማሸበርና ህዝቡን ማንቀጥቀጥ እነዚህ ነገሮች በሙሉ ጉድለቶች ናቸው። ስለዚህ ቅሬታ ብሎ በሚያወራበት ጊዜ የህዝቡንም አእምሮ እንደ መስደብ ያህል ይሄ ቅሬታ አይደለም ይሄ ትልቅ አስቸጋሪና ያንን መንግስት ካለበት ቦታ መወገድ ያሉበት ነገሮች ድረስ የሚያደርስ ጥያቄ ነው። ስለዚህ ይህን ደባሰን ማለፍ አንችልም። ያለውን መንግስት እስከ ማስወገድ ቢሉ ፕሮፌሰር አልማረም። የፖለቲካ መሪዎችም እንደ ዶክተር መረራ የመሰሉት ይሄ ፓርቲ ጥፋት ሰርቻለሁ ካለ ከስልጣን መውረድ ነው ያለበት እስከ ማለት ይሄዳሉ። ይሄ በኢህአዴግ ቁመት የተሰራ የዲሞክራሲ ጥብቆ በቅቶታል። ህዝቡ በቃኝ ብለዋል። ሂዱልን አልመረር ናቸው እያለ ነው ህዝቡ። ይህንን ነው የሚለው ነው። በዚህ ላይ ገፋ አድርገው ፕሮፌሰር አል ተናግረው ወደ አቶ ገብሩ እመልሳለሁ። ይሄ ቀላል ጥፋት አይደለም። የአስተዳደር ጉድለት፣ የፍትህ ጉድለት፣ የተጠያቂነት ጉድለት፣ የህግ በላይነት ጉድለት፣ እነዚህ ነገሮች ለሀያ አምስት አመት ሲደገሙ ሲደጋገሙ ሲፈጽሙ የነበሩ ወንጀሎች ናቸው። እነዚህን ጉድለቶች ቅራኔ በማለት አቃሎ ነገሩን ዘሎ ለማለት አይቻልም። ጉድለት አሉ ከተባለ ይቅርታ የሚያስጠይቅ ነው ከተባለ አንድ ሰው ጥፋቱ ሳይታወቅ ይቅርታ ሊሰጠው አይችልም። ምናልባት ግን በዘዋት ከአስተያየት ሊሆን ይችላል። ምክንያቱም እስረኞቹ ይታጎሩና እስር ቤት ውስጥ ከበሰበሱ በኋላ ይጠረና ብርታ ጠይቁ ይባላል። ለእኔ አይገባኝ። ህዝቡ በጥፋቱ ላይ ዳኝነት ይስጥ ነው የምለው የአቶ ኃይለ ማርያም ይቅርታ መጠየቅ አቶ ገብሩ እሺ፣ ከስልጣን እስከ መልቀቅ ያደርሳል? በትክክል በትክክል። ሁለት ነገሮች ማየት አለብን። ከፖለቲካ አንጻር ህወሀት ኢህአደግ አብቅቶለታል። አሁን ህዝቡን ለመምራት አይችልም። እንዲያውም እንቅፋት ነው የሆነው። የህዝቡን የለውጥ እማት የሚያደናቅፍ እንጂ ይሄን ወደፊት ለማራመድ ተቸግሯል፣ አልቻለም። የድርጅቱ አባሎችም የተገነዘቡት ጉዳይ ነው። ግን ደግሞ ጉዳዩ ከ ፖለቲካ እንቅስቃሴ አደናቃፊ መሆን ብቻ መታየት የለበትም። ከአገሪቱ ህግ ብቻ እንኳ ብናየው ስልጣን ያስለቅቃል። ያለፉት ስድስት ወራት ስናየው ኢትዮጵያ ውስጥ ብዙ ህይወት አልቋል። ብዙ ንብረት ወድሟል። ከዛም በላይ ግን የህዝቦችን የመልካም ግንኙነት መልካም ግንኙነት እሴትም ተፈርሷል፣ ተበላሽቷል። ስንትም እንደተባለው ምርጫው ምርጫ አልነበረም። በዝርፊያ ነው እንግዲህ መቶ ፐርሰንት አሸንፈናል ባሉበት ማግስት ነው መንግስት ባቋቋሙበት መንግስት ነው። ይሄ ሁሉ እየታያለሁ ግን፣ ይሄ የአጭር ጊዜም ክስተት አይደለም። ቆይቷል እኮ ከፖለቲካ አንጻርም አብቅተናል፣ መምራት አልቻልንም። ድፍረት ካለ ይሄ ነው። ሌላው ከህግ አንጻርም ለዚህ ለጠፋው ያለቀው ህዝብ እንግዲህ ኦሮሚያ ብቻ ከሁለት መቶ ስሳ በላይ ሰው አልቋል። ሁለት መቶ ሰባ ሁለት መቶ ሰባ በጎንደር በደቡብ በጋምቤላ ያለቀው ስደምረው በዚህ ስድስት ወር በጣም ከፍተኛ ነው። በሌላ ሀገር የአንድ የሁለት ሰው ሕይወት ጥፋትም ከፍተኛ ጥያቄ በመንግስት ላይ የሚያስጠይቅ ጉዳይ ነው። አሁን ግን ቁጥሮ እንኳን ለመናገር አልደፈሩም፣ አልቻሉም። ይህን ያጠፋ መንግስት መንግስት ነኝ ብሎ መቀጠል እንጃ የሚያስችለው አይመስለኝም። ለነገሩ ለነገሩ ጠቅላይ ሚኒስትሩም እኮ ካሁን በኋላ አርሶ አደራችንንም ሆነ የከተማ ነዋሪ የነቃ ስለሆነ በትከሻው ላይ ተጣብቆ መኖር አይቻልም እስከ ማለት ደርሰዋል። አቶ አበባ እርስዎ ጋ ልምጣ እስቲ። ይሄ ነገር ስልጣን እስከ ማስለቀቅ ይደርሳለ? የእርስዎን አስተያየት ከአንድ ቦታ ልነሳ። ሀሳቤን ጥሩ አድርጌ ለማስገንዘብ ብዙ ግ ግጭቶች ከዚህ በፊትም ተከስተዋል ኢትዮጵያ ውስጥ። እዚህ ጋር በጣም የተደበሰበሰ ነገር የሚታየኝ፣ ከፍተኛ እልቂት ነው የተፈጸመው። ንብረት ወድሟል፣ የሰው አካል ተጎድቷል፣ የሰው ህይወት ጠፍቷል። ካል ለምንድን ነው አጣሪ ኮሚሽን እንኳ አልተቋቋመም? አንድ ይህን ህዝቡ በደንብ አድርጎ መገንዘብ አለበት። እንዴት ሳይነሳ ቀረ? ይሄን ካልኩ ዘንዳ ምንድን ነው ትልቁ ነገር፣ ከስልጣን የሚያስለቅቀው አሁን የተፈጠረው የኦሮሚያ ችግር አይደለም፣ ትናንት የተፈጠረው የቅማንት ጉዳይ አይደለም። ኦል ዘ ሪከርድስ የሚያሳዩት የሀያ ሶስት አመት ጉዞ የሚያሳየው ምንድን ነው? የግጭቶችን መባባስ ነው። እነዛ ግጭቶች አልተፈቱም። አንደኛው እንኳ ግጭት ሁነኛ በሆነ መንገድ ሲፈታ አላየንም። የጋምቤላ ችግር አሁንም እዛው ነው። የሙስሊሞች ችግር እዛው ነው። እያንዳንዱ ጥያቄ ደግሞ መሰረታዊ ጥያቄ ይዞ ነው የሚነሳው። እነዚህን መፍታት ካልቻለ ወንበር የሚገባው መንግስት ነው ወይ? እንደው ተቀምጦስ ህዝብ ፊት መናገር የሚችል ፓርላማ ነው ወይ? የሚስተካከሉ ጉዳዮችን ፈጥነን ማስተካከል አለብን። ይሄ በሚሆንበት ጊዜ ሌሎች የተለያየ ሙከራ የሚያደርጉ አካላት እንደሚከስቡ ምንም ጥያቄ የለም። ድሮም ቢሆን የሚፋፉት በእኛ ችግር ላይ እየተመገቡ ተስፋ ያደርጋሉ። እንግዲህ አልዘገየንም ነው የሚሉት። በዛ ይቀጥሉናት አበባ ወደ ሌሎቹ ይሄዳሉ። እኔ ከመዘግየትም ታልፈዋል። ምንድን ነው አንድ ነገር አለ ብዙ ጊዜ መነሳት ያለበት ቅድምም፣ ባላገሩ ባላገሩ የነቃ ስለሆነ ባላገሩ ስለነቃ አይደለም። የፖለቲካ ንቃተ ህሊናው ድሮም ከከተሜው አንሶ አይደለም ስለ ቀየው ስለ አኗኗሩ ከማንም ከከተሜው የበለጠ የሚጨነቅ እንደውም በጣም ዲተርምንድ የሆነ ፖለቲከኛ እና የራሱ የሆነውን አለማስነካት የሚፈልግ የነበረ ባል ባላገሩ ነው። እና አሁን አይደለም ትናንት አይደለም የነቃው፣ ባህል ሀገሩ ቦታ ስለሌለው ነው፣ ፖለቲካውን የሚያራምድበት፣ የሚናገርበት፣ የሚጮህበት እነዛ ባህላዊ የነበሩ ነገሮችም ስለተዘጉበት ነው፣ ስለታፈነ ነው እንጂ ባህል ሀገር ትናንት አይደለም የነቃው። ፕሮፌሰር ላይ ተንጠልጥለን ነው የሚለው ነገር ግን አሁን በጣም ትክክል ነው፣ ምክንያቱም የኢህአዴግ የፖለቲካ ካፒታል ባህል ሀገሩ ነው። እሺ፣ በአንድ ህዝብ ላይ ሽኮኮ ተንጠላጥሎ ለሀያ አምስት ዓመት ከኖረ በኋላ አይ ተጣብቀን መኖር እንፈልጋለን፣ አንዳንድ ነገሮች የተሳሳቱትን እንደሆነ ካነካ አድርገን ማሻሻል እንደገና በዚሁ እንቀጥላለን፣ የሚል አይነት አነጋገር፣ አስደናቂ አነጋገር ነው። ችግሩ ምንድን ነው? እዚህ ላይ ህወሓትም ሆነ ኃይለ ማርያም አጣብቂኝ ጊዜ ውስጥ ነው ያሉት። ህዝቡ ተናዷል፣ አክትፍ ብሏቸዋል። ኃይለ ማርያም የሚለው በጣም ችግር ላይ ነን የወደቅ ነው አጣብቂኝ የሆነች ቦታ ላይ ነን ያለ ነው እና ፕሮፓጋንዳን ጀምር እንሻሻላለን፣ አትፍተናል ምናምን የማለት አስተያየት ነው የሚሰጠው። ተናገር ተብሎ ነው። ራሱ እንኳን በግሉ ይናገራል ብዬ አላስብም። ሞልተውት ነው የላኩት ወደ ውጭ እንደዚህ እንደዚህ ይበል። ስለዚህ ይሄ የፕሮፓጋንዳ ጨዋታዎች ናቸው በእኔ አስተያየት። መፍትሄው ምንድን ነው? መውረድ ብቻ ነው። ስለዚህ ህዝቡ የተጣበቀውን ነገር ማስወረድ ነው የሚፈልገው። ቀደም ሲል ዶክተር መረራ ይሄ ፓርቲ አልቆለታል፣ ኢህአደግ አልቆለታል፣ መሄድ አለበት ህዝቡ አይፈልገውም ብለዋል። ግን ሌላ ደግሞ ከሳቸው ጋር ያሉ ኦፌኮ ውስጥ ምክትል ሊቀመንበር አቶ ሙላቱ ገመችው ቁርጠኛ የሆነ አቋም መውሰድ አለበት በአሁኑ ጊዜ ለህዝብ የሚያስብ ከሆነ ካለምንም ቅድመ ሁኔታ ከሁሉም ተቃዋሚዎች ጋር ከህዝብ ጋር መወያየትና ሰላማዊ ሁኔታ መፍጠር መቻል አለበት፣ ውይይት ቢደረግ ይላሉ። ውይይት እንግዲህ የሚደረገው ጠቅላይ ሚኒስትር እና መንግስታቸው ከሚከሷቸውም ጋር መሆኑ ነው። እንግዲህ ከፖለቲካ ፓርቲዎች እነሱ ናቸው እንደሚሰሩት ህዝብ የሚያናቁሩት እርስ በርስ የሚሉት እነሱ ናቸው እና መፍትሄ ሆነ የሆነ አቶ ገብርሶ ይቀጥሉና ወደ ሁለቱ እንግዶች ይሄዳለን። ኢህአደግ ፖለቲካዊ ተቀባይነቱ ተማጦ አልቋል። ይሄ የታወቀ ነው። ግን አሁንም የጸጥታ ኃይሎቹን ይመራል። ሰራዊት የሚመራ ፖሊስ የሚመራ ደህንነቱ የሚመራ ሀይል ነው። እንዲሁ በቀላሉ ስልጣን የሚሰጥ አይደለም። ይሄ መታወቅ ያለበት ይመስለኛል። በመሆኑ ቢታወቅም እንደ ፖለቲካ ፓርቲም ያለ ነው ስር ነቀል የሆነ ለውጥ ለማምጣት ዝግጁ እስከሆነ ድረስ እኮ መነጋገር መወያየት ይቻላል ግን ኢህአዴግ በዚህ ደረጃ ላይ ነው ወይ ስር ነቀል ለማውጣት ዝግጁ ነው ወይ እንኳን ስር ነቀልና መለስተኛ ለውጦችም ለማምጣት ባልተዘጋጀበት ሁኔታ ተነጋግረን ይህን ለውጥ እናመጣለን ይሄ ይሄ የሚለው ነገር የዋህነት እንዳይሆን ያም ሆነ ግን እንደ አንድ ተቃዋሚ ፓርቲ መሰረታዊ ጥያቄዎች መፈታት አለባቸው በዚህ መነጋገር ሁሉ ጊዜ ይችላል የሆነ ተቃዋሚ ፓርቲ ማድረግ የለበትም የሚል ነገር የለኝም ማድረግም ተገቢ ይመስለኛል ፍቃደኛ እንደማይሆን ይገባኛል አይሆንም ጭራሽም የማያደርገው ጉዳይ ነው ግን የእርቁ መንገድ ኢትዮጵያ ከጥፋት የምትድንበትን መንገድ እና በተቃዋሚዎችን በሌሎች የሚነሳው ጉዳይ እቀበላለሁ ካለ ግን መነጋገሩ ችግር አይሆንም። ለዚህ ሁሉ ቅድመ ሁኔታ ግን ነፃነት ነው። ነፃነት በሌለበት ፓርቲዎች ምንም ያደርጓችሁ፣ መወያየቱ አይከፋም። እርስዎ እንዳሉት እንግዲህ ከማንም አልተጣላንም እኛ እርቅ አላስፈልገንም የሚል ሀሳብ እስካልመጣ ድረስ ማለት ነው። አንድ ለየት ያለ ጥያቄ አቀርባለሁ፣ ግን ከዛ በፊት ፕሮፌሰር አል ና አቶ አበባው ያልተነገረ ማንሳት አለብን የምትሉት ጥያቄ ካለ እድል ልስጥ። አቶ አበባው እርቅን ካነሳን ማለት ነው በሩ ዝግ የሆነው በኢህአዲግ ምክንያት ነው። ከመጀመሪያው ጀምሮ እነዚህ ኢትዮጵያዊ ሴቶችን ናዳቸው እና እንዴት አድርጎ ማን ይቀበለው ነው? አሁን ትልቁ ችግር ምንድን ነው? የመስማት በጎ ፈቃደኝነት አላይ። የፖለቲካ ፓርቲዎችንም፣ አይ ህዝብንም፣ ሌላውንም ሲቪል ማህበረሰብ ተቋማትንም፣ እነዛንም ይዞ ለድርድር ይቀርባል እስኪ ላዳምጣችሁ ብሎ ያስባል ብዬ አላምን። አንድ ከጠቅላይ ሚኒስትር ንግግር ላሰማ መመሪያ በደስክ በመስሪያ ቤት ደስክ የሚሰራ ሳይሆን መመሪያ መመሪያውን ከሚጠቀሙ ኃይሎች ጋራ ዝርዝር ውይይት ዝርዝር መግባባት የሚፈጠርበት መሆን እንዳለበት ተገንዝበናል። ምንም ነገር ስንሰራ ለሕዝብ አሳውቀን ነው የምንሰራው ነው የሚሉት። ይሄንም ምን ልቀጥል? እሺ ቀጥሉና ወደ ሌሎች እሄዳለሁ። ደንብ ሕግ፣ መመሪያ አይነት ነገር አለ። ሕግ ሕግ ነው። እሺ ሕገ መንግስቱም ሕግ ነው። ሌሎች የአገሪቱ ሕጎች አሉ። ደንብ ማንም አካል ያውጣው። እሱም ከሕግ ለይተን ማን ነው መመሪያ የምትለው? አቃል በደንብ ተደርጋ መተንተን አለባት። እዚህ ጋር መመሪያ አንድ የክልል ባለስልጣን ይሁን የወረዳ የዞንም ባለስልጣን ይሁን እንዲህ ይሁን ብሎ በራሱ ፍላጎት ራሱ ምን ከራሱ ግል ባህሪውም የተነሳ እንደፈለገ የሚያደርግበት ነው እና መመሪያን ትኩረት የሰጡባት ምክንያት ሁልጊዜ ለኢህአዴግ እና ወዲህ ለማለት ነገሮች ተበላሹብኝም በመመሪያ ምክንያት ነው በአፈጻጸም ምክንያት ነው። መመሪያ ምንድን ነው? አንድ ነገር መሬትን ያክል ነገር ያንድን ህዝብ ነጻነት የማንነቱን አይነት ነገር ይህን ምታደርገው ይህ ነው የምታደርገው ነገር በህግ ተደንግጎ ወጥቶ ይቀመጣል። ከዛ ውጪ መመሪያ የሚባል ነገር ምንድን ነው የሚያስፈልገው? ከህግ ጋር የሚሄድ በመሆኑ እንደው ለህግ ባለሙያ ደግሞ ወደዛ ጥያቄውን ልግፋ። ፕሮፌሰር አል አሁን ስልጣን ላይ ያለው አስተዳደር ነኝ የሚለው መቶ በመቶ አሸንፊያለሁ ብሏል ምርጫውን ህዝቡ መቶ በመቶ ደግፎኛል ማለት ነው ሁለተኛ ደግሞ ባይደግፈኝም በወታደር ሀይል እቆያለሁ ነው ወታደሩ በእጄ ላይ ነው ያለው ነው እንግዲህ ይሄ ያለ ስለ እርቅ ማውራት አስቂኝ ሆኖ ነው ለእኔ የሚታይ መጀመሪያ መደረግ ያሉበት ነገሮች አሉ አንደኛ ለምሳሌ በብዙ ሺ የሚቆጠሩ ፖለቲካ እስረኞች መፈታት አለባቸው ሁለት ሺ አምስት ጊዜ የተገደሉ መቶ ዘጠና ሶስት ሰዎች አሉ ሁለት መቶ ሰላሳ ሰባት ገዳዮች ስማቸው ተጽፎ አለ እነዚህ መቅረብ አለባቸው መሰረታዊ የሆኑ ፍትህ የሚመለከቱ ነገሮች መደረግ አለበት ዝም ብሎ ግን መዋዥቅ በእኔ አስተያየት የህዝቡን አስተሳሰብ ለማሳሳት ያለበትና ለማወናበድ አይነት የተደረገ ስትራቴጂ ብዬ ነው። ህግ ከመጽደቁ በፊት ደንብ ከመውጣቱ በፊት ዝም ብሎ ጠረጴዛ ላይ የሚወሰን ነገር አይደለም ብለው ያምናሉ ጠቅላይ ሚኒስትር ኃይለ ማርያም። አቶ ገብሩ እሺ፣ የኢህአደግን አካሄድና አሰራር ለሚያውቅ ትርጉም ያለው አይመስለኝም። ህዝብ ማስጠመቅ ነው እኮ ካድሬው ያመጣውን ውሳኔ እንዲቀበል ማድረግ፣ ህዝብ ማሳተፍ ማለት አይደለም። ህዝቡ ወሳኝ አይደለም፣ አልሆነም። መልካም። ቀደም ሲል የተናገራችሁት በሙሉ ብዙ ጥያቄዎችን እንድተው አርጎኛል ኢህአደግ ከአሁን በኋላ ያለው ተአማኒነት ምን ይመስላል? የሚል ጥያቄ የመሳሰለውን። ተአማኒን መሆን ቀርቶ ስልጣን ላይ መቆየት የለበትም እስከ ማለት ሄዳችኋል፣ ሶስታችሁም። አንድ እንደው በአንዳንድ የኢትዮጵያ ክፍሎች፣ በተለይ በኦሮሚያ አካባቢ አሁን ውጥረቱ በጣም ከፍተኛ ነው። አሁን በምንናገርበት ሰዓት ማርሻሎ ማለት ወታደራዊ አስተዳደር የታወጀ አይነት ነው። በየሶሻል ሚዲያው ተጽፏል፣ ተንጸባርቋል። ኦሮሚያ ውስጥ አንድ ወጣት ወይ ሁለት ወጣት ሆኖ ቢቆሙ እርምጃ ሊወሰድባቸው ወሰድባቸው እንደሚችል እኛም ደውለን እንዳጣራ ነው ወታደሮች በአካባቢው ሰፍረዋል፣ ከበዋል ቦታው። እና መንግስት በዚህ ላይ ምንም የተናገረው ነገር የለም። ኦፒዲዮ ስልጣኑ ይልቀቅ ምንም አልሰራም የሚለው ነገር እንኳን ኦፒዲዮ ራሱ መልስም አልሰጠም እስካሁን ድረስ። መንግስት ይሄን አለመናገሩ አደጋ አለው። ወጣቶች ሳያውቁ ወይ ሳይሰሙ፣ ሁለትና ሶስት ሆኖ ቢቆሙ እርምጃ ሊወሰድባቸው ሊታሰሩ ይችላሉ ማለት ነው። ይሄ ሁኔታ እንዴት ታዩታላችሁ? ፕሮፌሰር አልከርሶ ልነሳ፣ እንደገና እሺ ትንሽ አስደንቆኝ ነው አነጋገርህ የሳኩት ኢትዮጵያ እኮ በወታደራዊ አስተዳደር ግንቦት ሺህ ዘጠኝ መቶ ዘጠና አንድ አመተ ምህረት በአውሮፓ አቆጣጠር እኮ የኖሮች ናት ዘዋት አሁን ያለው አስተዳደር በጉልበት ስልጣን ከያዘ በኋላ ወታደራዊ በሆነ መንገድ ራሱን በስልጣን ላይ አስቀምጧል። ስለዚህ እንደ አዲስ ነገር ሲወራ ትንሽ አሳቀኝ። ወታደራዊ አስተዳደር እርግጥ ያው ከፊት ወታደሮቹ ላይታዩ ይችላሉ፣ ግን ስልጣኑን ያስረግጠው የሚፈልገውን ነገር በስራ ላይ የሚያውለው ሁሉን ነገር አገሩን ተማምነው ነው ማለት ነው። ግን እዚህ ላይ መጥቀስ እንፈልገው ምንድን ነው አንድ ሀገር ውስጥ ሕገ መንግስት ካለ ድረስ ወታደራዊ አስተዳደር ቀርቶ ወታደራዊ ነገሮችን በስልጣን ፖለቲካ መስክ ላይ ሊሰማሩ አይችሉም። ባለውም ሕገ መንግስት ላይ ኢና አይሰጣቸውም። ስለዚህ ራሱ ይሄ የፖለቲካዊ ውሳኔ ሆኖ ህዝቡ ከድቶናል። ህዝቡን በስነ ስርዓት መከታተል አንችልም ያለው የፖለቲካ መዋቅር ሊቆጣጠረው ስለማይችል በሚታይም መንገድ ሆነ በማይታይም መንገድ ወታደራዊ ወይንም በጉልበታዊ ወታደራዊ ማለት በጉልበት ማለት ነው። በጠመንጃ አስበርክከን እንገዛዋለን አይነት ነገር እስከሆነ ድረስ ህገ መንግስት የሚባለው ነገር ራሱ መሳቂያ ነው የሚሆነው። የጀመሩትም በወታደራዊ አገዛዝ ነው። አሁን የሚፈጽሙትም በወታደራዊ አገዛዝ ሊሆን ይችላል ማለት ነው። ወደ አቶ አበባየ ህጄ በአቶ ገብሩ አስራት አጠቃልላለሁ። እንግዲህ ፕሮፌሰር ወታደራዊ አስተዳደሩ ቆይቷል፣ የት ነበርክ ነው የሚሉኝ አቶ አበባዊ ቀጥሉ። አቶ ገብሩ እንኳ እዚህ አዲስ አበባ ስለሆኑ በደንብ ያውቁታል። ምናልባት ፕሮፌሰር ለማርያም እና እርስዎ አቶ አዲሱ ምናልባት ሊያውቁት ይችላል። ካምፕ አዲስ አበባ ገብቷል እኮ ይሄ ወታደራዊ አስተዳደር እንኳ አልለውም፣ ግን በትልልቁ የተጻፉ ማንም ያያቸው የፌዴራል ምናምን ምናምን ሻለቃ ይሄ ክፍል ሀ ምናምን መምሪያ እየተባለ ብዙ ቦታዎች ላይ ወታደራዊ እንኳ እኔ አልለውም፣ ግን ድብን ያለ አምባገነን መንግስት ነው ይሄ። አምባገነንም አንለውም አምባገነን የፖለቲካ ዲክሽነሪያችን ያችን ላይ እንዴት እንደገባ ማላውቅም ምን እንደሚገልጽ ማለት ግን አባይ ገነን የሆነ የታበየ ምንም ነገር የማይሰማ በራሱ ብቻ የሚሄድ መንግስት ሆኗል። ያ ደግሞ ጡንቻው ከወታደሩ የፈረ- የተነሳ ነው አምሳ አለቃ ወይ ኮሎኔል የሆነ አሚራን እንጂ በትክክል እየተካሄደ ያለው ምንድን ነው? ወታደሩ ኃይል ሰጦት ነው። ይጠራው ያለ አቶ ገብሩ እርስ ማጠቃለያ ሀሳብ ሰጡ። ቀደም ባሉት እኔም እንግዲህ የኢትዮጵያ መንግስት ወታደራዊ መንግስት ነው በሚለው ላይ አልስማማም። ልክ አቶ አባብ እንዳሉት አንዳንዱ አምባ ገነን ነው ይለዋል፣ አንዳንዱ አባይ ገነን ነው ይለዋል። የተለያየ ስም ይሰጠዋል። ግን ወታደራዊ መንግሥት ግን አይደለም። ወታደሩ ራሱ ስልጣን ሲይዝ ነው ወታደራዊ መንግስት። የሚመስለኝ እኔ ህገ መንግስቱ እየሰራ አይደለም፣ እስማማለሁ። የሚወጡት ህጎችም አይሰሩም ሌሎችን ለማፍሰን ሌሎችም ለማንበርከክ የሚሰሩ ካልሆኑ በስተቀር በኢህአደግ በዚህ በወጣው ህገ መንግስትና ህግ እንኳ እየተገዛ አይደለም። አሁን ዘማየው ሌላው ወታደሩ፣ የጸጥታ ኃይሉ ህዝቡ የሚሰማውን ስሜት ወታደሩም አይሰማውም የሚል እምነት የለኝም፣ ይኖረዋል። ከዚህ ከህዝቡ እንቅስቃሴ ከህዝቡ የፖለቲካ ጥያቄ የተነጠለ ነው ለማለት ግን ያስቸግረኛል። የሆነ ሆኖ ግን አሁን ኢህአደግ ለመግዛት ለመቀ ተሰጠን ይሄን አጠናክረው። እንግዲህ ኦሮሚያ ውስጥ ከአሁን በፊት ምናልባት የክልሉ ፖሊስ የክልሉ ካድሬ ሲገዛ ነበር። አሁን ኦሮሚያ በክልል ካድሬ እና በክልል ፖሊስ መገዛት አልቻለም። ስለዚህ ሰራዊት ገብቷል፣ ፖሊስ ገብቷል። በሌሎች አካባቢዎችም እንዲሁ። ስለዚህ ይሄ ለውጥ ነው ለራሱ ድሮ በነበረው አካሄድ መግዛት ያልተቻለበት ሁኔታ ህዝቡ ውስጥ ተከስቷል ማለት ነው፣ አገሪቱ ውስጥ ተከስቷል። መልካም። አንድ እኔ ስናገር ቃሉን አሳስቻቸው አደናግሬ ከሆነ ይቅርታ ጠይቃለሁ። ኦሮሚያ አካባቢ ይሄም ወታደራዊ አስተዳደር ያልኩት ማርሻሎ የግድ የወታደራዊ መንግስት ህግ አይደለም። ማርሻሎ የሲቪል መንግስትም ማርሻሎ ይደነግጋልና ያንን ለማለት ነው። እዛ አካባቢ ወጣቶች ቢሰበሰቡ ክልክል ነው፣ እርምጃ ይወሰዳል ወዘተረፈ። ይሄን ለማንሳት ነው። እንደው አይደለ አነጋገርህ ትክክል ነው። ቤተሰ ማሳሳት አይደለም። የተናገርከው ማርሻሎ ማለት የሲቪሊየን ወይንም ሲቪል ያለው ሕግ ሰስፔንድ ተደርጎ ወይንም ተወግዶ የወታደራዊ ስልጣን ያላቸው ሰዎች በእነሱ ትእዛዝ ማስተዳደር ማለት ነው። ስለዚህ የተናገርከው ልክ ነው። በእነዚህ አካባቢዎች የሲቪል ሕጉ ሕገ መንግስቱ አይሰራም ማለት፣ አንድ ካድሬ ወይም ወታደር የተባለ መጥቶ አንድን ሰው መብት በሚገፍበት ጊዜ ፍርድ ቤት ሄዶ ለመከራከር አይችልም። ምክንያቱም ባለስልጣኑ እሱ ነው፣ ከዛ ከሱ በላይ የለም። ስለዚህ አነጋገሪ ትክክል ነው። በዛ ግን እግዚአብሔር እንውሰደው እንግዲህ አቶ ገብሩም አቶ አበባውም ረቻለሁ እግዚአብሔር ይስጥልኝ። አቶ ገብሩ አስራት ከአዲስ አበባ አቶ አበባ ባያለው ከአዲስ አበባ ከዚህ ከዩናይትድ ስቴትስ ካሊፎርኒያ፣ ፕሮፌሰር አለማየሁ ገብረ ማርያም በአድማጮቼ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።